ሰኔ 15 2011 ዓመተ ምሕረት በአማራ ክልል ከፍተኛ አመራር አባላት ላይ በተፈጸሙ ግድያዎች ውስጥ እጃቸው አለ በተባሉ 55 ተከሳሾች ላይ የአማራ ክልል ጠቅላይ ፍርድ ቤት ዛሬ ብይን ሰጥቷል። በእነ መማር ጌትነት የክስ መዝገብ ከቀረቡት ሃምሳ አምስት ተከሳሾች ውስጥ ሃያዎቹ በነጻ ሲለቀቁ በ ሰላሳ ሁለቱ ላይ የጥፋተኝነት ብይን ተላልፏል። ጉዳያቸው በሌሉበት ሲታይ ከነበሩት ስድስት ተከሳሾች መካከል ሻምበል መማር ጌትነት በላይ ሰው ሰፊ ነውና ልቅናው ይሁኔ የተባሉ ተከሳሾች ላይ ችሎቱ የጥፋተኝነት ብይን አስተላልፏል። አስቴር ምስጋናው የችሎቱን ሁሉ ተከታትላ ተከታዩን ዘገባ ይዛለች። በሁለት ዓመታት ያህል ጉዳዩን ሲመለከት የቆየው የአማራ ክልል ጠቅላይ ፍርድ ቤት ከሰኔ አስራ አምስቱ የአማራ ክልል ከፍተኛ አመራሮች ግድያ ጋር በተያያዘ እጃቸው አለበት በተባሉ ሀምሳ አምስት ተከሳሾች ላይ ዛሬ ብይን ሰጥቷል። ከተከሳሾቹ ውስጥ ስድስቱ ጉዳያቸው በሌሉበት የታየ ሲሆን ሰላሳ ሁለቱ ጥፋተኛ ናቸው ሲል ሀያዎቹን ደግሞ በነጻ አሰናብቷል። ችሎቱ ለብይኑ መነሻ ሰባ አራት ምስክሮችን እንደሰማ የግል ተበዳዮችን የሕክምና ማስረጃ እንደፈተሸ ከብሔራዊ መረጃና ደህንነት ከፌዴራል ይችላል እና ከክልሉ ፖሊስ ኮሚሽን ያገኘውን የሰነድና የቪዲዮ ማስረጃ በግብአትነት እንደተጠቀመ ችሎቱ ገልጸዋል። ሰኔ 15 2011 ዓ.ም ብርጋዴል ጄኔራል አሳምነው ጽጌ አደራጅቷቸዋልና መልምሏቸዋል ተብለው ስማቸው የተጠቀሱት ሻምበል መማር ጌትነት፣ ሻምበል ውለተው አባተ ና ሻለቃ አዱኛ ወርቄ እንዲሁም ሌሎች ከመከላከያ ሰራዊት በስነ ምግባር የተባረሩ ና በጄኔራል አሳምነው ጽጌ የተሰበሰቡ ናቸው ድርጊቱን የፈጸሙት ተብሏል። ተከሳሾቹ ከሚያዝያ 2 2011 ዓ.ም ጀምሮም ለዚሁ አላማ ሲዘጋጁ መቆየታቸው ተገልጿል። የአማራን ህዝብ ጥቅም የአዴፓ አመራሮች አላስጠበቁም፣ የአማራን ህዝብ ጥቅም የምናስጠብቀው እኛነን በሚል አላማም መነሳታቸውን ይህንንም መከላከያ እንዳያከሽ እርምጃ መውሰድ አለብን በማለት በወቅቱ የመከላከያ ሰራዊት የኢታማዦር ሹም በነበሩት ጄኔራል ሰዓረ መኮንን እና በምክትላቸው ብርሃኑ ጁላ ላይ ግድያ ለመፈጸም እቅድ ይዘው እንደተነሱም ተገልጿል። ከላይ ስማቸው የተጠቀሱ ተከሳሾች በዕለቱ ማለትም ሰኔ አስራ አምስት ሁለት ሺህ አስራ አንድ ዓ.ም ከጠዋቱ ሁለት ሰዓት እስከ ምሽቱ ሶስት ሰዓት ድረስ በአማራ ክልል ስራ አመራር ኢንስቲትዩት አባይ ማዶ ኢየሩሳሌም ህጻናት ማሳደጊያ ድርጅት እና በጣና ሆቴል አቅራቢያ በሚገኘው ገስታውስ በሶስት ሻምበል ኃይል በማደራጀት በማደራጀትና ስምሪት በመስጠት እንዲሁም አንድ ማንነቱ ካልታወቀ ግለሰብ ከአምስት ሺህ በላይ ተተኳሽ ጥይቶች በመቀበል እንዲሁም የነፍስ ወከፍና የቡድን የጦር መሳሪያዎችን በማስታጠቅ ጥቃቱ እንዲፈጸም አድርገዋል ብሏል። እንደ ችሎቱ ገለጻ ስምሪት የተሰጣቸው ኃይሎች ወደ ክልል ርዕሰ መስተዳደር ፖሊስ ኮሚሽንና አዲፓ ጽፈት ቤት በማምራት 14 ከፍተኛ አመራሮችን ለመግደል እቅድ በመያዝ ተንቀሳቅሰዋል ብሏል። በዕለቱም በተለይ ወደ ርዕሰ መስተዳደሩ ቢሮ ሶስተኛ ፎቅ ሰማኒያ በማምራት የአማራ ክልል ርዕሰ መስተዳደር የነበሩትን ዶክተር አምባቸው መኮነንን በምክትል ርዕሰ መስተዳደር ማዕረግ የክልሉ ጠቅላይ አቃቢ ህግ የነበሩትን አቶ ምግባሩ ከበደን፣ እንዲሁም የክልሉ ርዕሰ መስተዳደር የህዝብ አደረጃጀት አማካሪ እዘዝዋሴን በጦር መሳሪያ ደጋግመው በመምታት ገለዋቸዋል ብሏል። ችሎቱ ተከሳሾቹ የክልሉን አመራሮች በመግደል በሕዝብ ደህንነት ላይ ሁከት በመፍጠር የሕዝብ ኑሮንና ደህንነትን አደጋ ላይ በመጣል በህገ መንግስት የተቋቋመ ስርዓት ለማፍረስ በመሞከር የክልሉን ስልጣን ለመቆጣጠር ግብ ያደረገ እንደነበር፣ ለዚህም ማስፈጸሚያ ይሆን ዘንድ የክልሉን ብዙሃን መገናኛ ድርጅት በመቆጣጠር ስልጣን ለመያዝ አቅደው ነበር ብሏል። ችሎቱ እናም ጉዳዩን ሲከታተል የነበረው የአማራ ክልል ጠቅላይ ፍርድ ቤት ዛሬ በዋለው ችሎት በ55 ተከሳሾች ላይ የጥፋተኝነት ብይን ሰጥቷል። በዚህም ሰላሳ ሁለቱን ጥፋተኛ ናቸው ሲል ሀያዎቹን በነጻ አሰናብቷል። ከነዚህ ውስጥ ስድስቱ በሌሉበት ጉዳያቸው ሲታይ የቆየ መሆኑን የጠቀሰው ችሎቱ በሶስቱ ማለትም አንደኛ ተከሳሽ ሻምበል መማርኬትነት 15ኛ ተከሳሽ በላይ ሰው ሰፊ ነው እና በ44ኛ ተከሳሽ ልቅናው ይሁኔ በሌሉበት የጥፋተኝነት ብይ ቢሊየን አስተላልፏል። ፍርድ ቤቱ ጥፋተኛ ናቸው ያላቸው ሰላሳ ሁለቱ ተከሳሾች ለሐምሌ 5 2013 ዓ.ም የመከላከያ ምስክር እንዲያቀርቡ ቀጠሮ ሰጥቷል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር።